የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን እያስመዘገበ ቀጥሏል። የዓለም ቁጥር አንድ የሜዳ ቴኒስ ተጫዋቹ ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ እንዲወጣ ተደርጓል። ኬኔዲ አባተ ይህንንና ሌሎች የሳምንታዊ የስፖርት ዝግጅቶችን አካቶ ተከታዩን ዘገባ አሰናድቷል። ሰላሳ ሶስተኛው የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን እያስመዘገበ ቀጥሏል። በካሜሩን አስተናጋጅነት እየተካሄደ ባለው የአፍሪካ ዋንጫ ሁለተኛ የምድብ ጨዋታዋን ከአዘጋጇ ጋር ያደረገችው ኢትዮጵያ አራት ለአንድ በሆነ ውጤት ተሸንፋለች። ባለፈው ሐሙስ ጥር አምስት በተካሄደው የሁለቱ ብሔራዊ ቡድኖች ጨዋታ ዋልያዎቹ በመጀመሪያው አጋማሽ ከተጋጣሚያቸው የተሻለ የኳስ ቁጥጥር በማድረግ የጨዋታውን የበላይነት ወስደው ታይተዋል። ዋልያዎቹ ጨዋታው በተጀመረ ገና በአራተኛው ደቂቃ በዳዋ ሆቴሳ አማካኝነት ባስቆጠሩት ጎል መሪ መሆን ቢችሉም መሪነታቸው የቆየው ግን ለአራት ደቂቃዎች ብቻ ነበር። በስምንተኛው ደቂቃ የካሜሮን ብሔራዊ ቡድን በካርል ቶኮይ ካምቢ የግንባር ኳስ አቻ ሆኖ የመጀመሪያ ሜዳው አጋማሽ ቢጠናቀቅም ከረፍት መልስ ሶስት ተጨማሪ ጎሎችን ያስቆጠሩት የውድድሩ አዘጋጆች ጨዋታውን አራት ለአንድ ማሸነፍ ችለዋል። ይህን ውጤት ተከትሎ በሁለቱ ጨዋታዎች ሙሉ ስድስት ነጥብ ያላት ካሜሮን ወደ ቀጣዩ ዙር ማለፏን ስታረጋገጥ፣ በሁለቱ ጨዋታዎች ምንም ነጥብ ያላገኘችው ኢትዮጵያ ደግሞ የማለፍ እድሏ የተሟጠጠ ሆኗል። ኢትዮጵያ ለማለፍ ከቡርኪና ፋሶ ጋር የምታደርገውን የዛሬውን የምድቧን ሶስተኛና የመጨረሻ ጨዋታ ከማሸነፍ ባለፈ የሌሎችን ውጤትም ትጠብቃል ትጠብቃለች። ከመጨረሻው የምድብ ጨዋታ በፊት መግለጫ የሰጡት አሰልጣኝ ውበቱ አባተ በቡድናችን ላይ በተለይ በአእምሮ ረገድ ችግሮችን ተመልክተናል ያሉ ሲሆን በዚያ ላይ ከሰራን እድሉ አለን እንደምናሳካም አምናለሁ ማለታቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ያልተጠበቁ ውጤቶች እየተመዘገቡበት ባለው በዚህ ውድድር ያለፈው የአፍሪካ ዋንጫ ባለቤት አልጄሪያ ትናንት በኢኳቶሪያል ጊኒ ተሸንፋ ወደ ቀጣዩ ዙር የማለፍ እድሏ አጣብቂኝ ውስጥ ገብቷል። አልጄሪያ በ ውድድሩ ለመቆየት በቀጣዩ ሐሙስ ከምድቡ መሪ ኮትዲቫር ጋር የምታደርገውን ጨዋታ ማሸነፍ ግድ ይላታል። ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ ተባሮ ወጥቷል። የዓለማችን ቁጥር አንድ የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች ቪዛው እንዲሰረዝ በፍርድ ቤት መወሰኑን ተከትሎ ዛሬ ከተጀመረው የአውስትራሊያ ኦፕን ተሳትፎ ውጭ በመሆን ከሀገሪቱ ተባሯል። የዓመቱ የመጀመሪያው የቴኒስ ግራንድ ስላም ሊጀመር አንድ ቀን ብቻ ሲቀረው ሀገሪቱን ለቆ እንዲወጣ የተወሰነበት ጆኮቪች የአምናውን የወንዶች ነጠላ ሻምፒዮንነት ድሉን ማስጠበቅ የሚችልበትን እድል ተነፍጓል። yeah የ34 ዓመቱ የሜዳ ቴኒስ ኮከብ ጆኮቪች የኮቪድ-19 ክትባት አልወሰደም በሚል አውስትራሊያ እንደደረሰ በኢሚግሬሽን ማቆያ ውስጥ ብዙ ቀናትን ለማሳለፍ ከተገደደ በኋላ ባለፈው ሳምንት ከሀገሪቱ ላለመባረር ያቀረበው ይግባኝ ተቀባይነት አግኝቶ ነበር። ሆኖም ከትናንት በስቲያ ምሽት በሆቴል ማቆያ ውስጥ ያሳለፈው ጆኮቪች የአውስትራሊያ የኢሚግሬሽን ሚኒስትር አሌክስ ሃውክ ቪዛው እንደገና እንዲሰረዝ ያሳለፉትን ውሳኔ በፍርድ ቤት ክርክር መርታት አልቻለም። የአውስትራሊያ መንግስት የኮቪድ-19 ክትባት ያልተከተበው ጆኮቪች በሀገሪቱ ውስጥ መገኘቱ በህዝቡ ዘንድ የጸረ ክትባት ስሜት እንዲጨምር ሊያደርግ ይችላል ሲል ተከራክሯል። የቪዛ ስረዛውም በአውስትራሊያ ፌዴራል ፍርድ ቤት በሶስት ዳኞች የጋራ ድምፅ ጸንቷል። ዘጠኝ ጊዜ የአውስትራሊያ ኦፕን ሻምፒዮን የሆነው ጆኮቪች ወጪውን እንዲከፍልም የታዘዘ ሲሆን በሀገሪቱ ህግ መሰረት ለሶስት አመታት ወደ አውስትራሊያ እንዳይገባ ሊከለከል ይችላል። የአውስትራሊያው ጠቅላይ ሚኒስ ሚኒስትር ስኮት ሞሪሰን ግን የሶስት አመታት እገዳው በጆኮቪች ላይ ተፈጻሚ ላይሆንና በቅርቡ ወደ አገሪቱ መግባት ሊፈቀድለት እንደሚችል ተናግረዋል። ጆኮቪች ከፍርዱ በኋላ በሰጠው አስተያየት በፍርድ ቤቱ ውሳኔ በጣም ቅር ተሰኝቻለሁ ያለ ሲሆን ተጨማሪ አስተያየት ከመስጠቱ በፊት ግን ለእረፍትና ለማገገም የተወሰነ ጊዜ መውሰድ አለብኝ ብሏል። የጆኮቪች የሰሞኑ የአውስትራሊያ ጉዳይ በመላው ዓለም መነጋገሪያ ሆኖ መቆየቱ ይታወቃል። የቼክ ፕሬዝደንት የቤጂንግ 2022 ዲፕሎማሲያዊ እቀባን አወገዙ። የቼክ ፕሬዝደንት ሚሎሽ ዜማን በ2022 የቤጂንግ የክረምት ኦሎምፒክ በዩናይትድ ስቴትስ የተጀመረውን ዲፕሎማሲያዊ እቀባ የሚቀላቀሉ ሀገራት ቁጥር እየጨመረ መምጣቱን ተቃውመዋል። የኦሎምፒክ ጨዋታዎች ፖለቲካ መሆን የለባቸውም ሲሉም ፕሬዝደንቱ ድርጊቱን ተችተዋል። ከሶስት ሳምንታት ባነሰ ጊዜ ውስጥ ይጀመራል ተብሎ በታቀደው የክረምት ኦሎምፒክ ጨዋታ ላይ በርካታ ሀገራት የመንግስት ባለስልጣናትን ወደ ቻይና ዋና ከተማ ለመላክ ፍቃደኛ አይደሉም ይህም በቻይና ይፈጸማል የሚሉትን የሰብአዊ መብት ጥሰት በመቃወም መሆኑን የዲፕሎማሲ እቀባውን የተቀላቀሉ ሀገራት አስታውቀዋል። መሰል ዲፕሎማሲያዊ እቀባን ተግባራዊ ለማድረግ ከቼክ ሴኔትም ባለፈው አመት ሀሳብ ቀርቦ የነበረ ቢሆንም ፕሬዝደንት ዜማን ሀሳቡን ተችተዋል። ከረጅም ጊዜ በፊት በ1980 በሞስኮና በ1984 በሎስ አንጀለስ መሰል እቀባ አጋጥመዋል ያሉት ፕሬዝደንቱ አንዳንድ የፖለቲካ ፖለቲካ ጎሾች ብለው የገለጿቸው አካላት በኦሎምፒኩ ላይ አለመኖራቸው በእርግጠኝነት ምንም ስጋት አይፈጥርም ሲሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የዓለም አትሌቲክስ ፕሬዚደንት ሰባስቲያን ኮም የዲፕሎማሲ እቀባ ውሳኔዎችን በመቃወም ሀሳብ መስጠታቸው ይታወሳል። ቼክ ሪፐብሊክ በቤጂንግ 2022 ላይ ሀገሪቱን የሚወክሉ 113 አትሌቶችን በመያዝ በታሪክ ከፍተኛ ቁጥር የያዘውን ቡድኗን ወደ ክረምት ኦሎምፒኩ ልትልክ ተዘጋጅታለች ቻይና ከፍተኛ የ ውሃዊ መብት ጥሰት ትፈጽማለች በሚል ተቃውሞ ከአትሌቶቻቸው ውጭ ባለስልጣናትን ለኦሎምፒኩ አንልክም ካሉ አገራት መካከል ዩናይትድ ስቴትስ፣ አውስትራሊያ፣ ቤልጂየም፣ ብሪታንያ፣ ካናዳ፣ ሊቱዋኒያና ኒውዚላንድ ይጠቀሳሉ። በመጨረሻም በኮቪድ-19 ምክንያት የተጫዋቾች የዝውውር ገበያ ለተከታታይ ሁለት ዓመታት ማሽቆልቆሉን የፊፋ ሪፖርት አመለከተ። የእግር ኳሱ ዓለም የዝውውር ገበያ አሁንም በኮቪድ-19 ተጽዕኖ እያሽቆለቆለ ሲሆን በጎርጎሮሳውያኑ 2021 ወደ 4.86 ቢሊዮን ዶላር በማሽቆልቆል በ2020 2 ከነበረው 5.63 ቢሊዮን ዶላር በ13.6 በመቶ ዝቅ ሲል በ2019 ከነበረው ደግሞ በ33.8 በመቶ መውረዱን የፊፋ የዓለም ዝውውር ሪፖርት አረጋግጧል። የዝውውር ወጪ እያሽቆለቆለ ሲሄድ 2021 ሁለተኛው ተከታታይ ዓመት ነው። በ በ2019 የዝውውር ገበያ ወጪው በመላው ዓለም ወደ 7.35 ቢሊዮን ዶላር ከፍ ብሎ ነበር። ምንም እንኳን በኮቪድ ወረርሽኝ ምክንያት ለተጫዋቾች ዝውውር የወጣው ወጪ ባለፉት ሁለት ዓመታት እየወረደ ቢመጣም በ2021 18068 ዓለም አቀፍ ዝውውሮች መከናወናቸውን ሪፖርቱ አመልክቷል ይህም ከ2020 ጋር ሲነጻጸር የ 51 በመቶ እድገትን ያሳያል ከአጠቃላዩ የዝውውር መጠን ኮንትራታቸው በመጠናቀቅ ላይ የሚገኙ ተጫዋቾች ዝውውር 67 በመቶ የሚሆነውን የሚሸፍን ሲሆን ይህም የበጀት ቅነሳና ከፍተኛ ኪሳራ በመኖሩ ምክንያት የዝውውር ገበያው እንዴት እንደተለወጠ ያሳያል ነው የተባለው የፊፋ መረጃ እንደሚያመለክተው አማካዩ የዝውውር ክፍያም በ 2021 ወደ 300 ሺህ ዶላር ወርዶ ከ2011 የክፍያ መጠን ጋር ተስተካክሏል ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።